ቴድሮስ የስዊድን የሰብአዊ መብት ሽልማት አዘጋጅ ድርጅት የዘንድሮውን ራይት ላይቭ ሊሁድ አዋርድ የተሰኘውን ሽልማት የሚያገኙትን ግለሰቦች ወይም ድርጅቶች ስም በዛሬ ዕለት ይፋ አድርጓል። ተሸላሚዎቹ እነማን ናቸው? በእርግጥ ነው፣ በዛሬ ዕለት ራይት ላይቭ ሊሁድ የዘንድሮ ተሸላሚዎቹን ይፋ አድርገዋል። ተሸላሚዎቹም አራት ሲሆኑ የመጀመሪያው ተሸላሚ የሲሪያ ሲቪል ዲፌንስ ለሚባል ድርጅት ነው። ሁለተኛው ደግሞ በግብፅ ሀገር ውስጥ ሞዛን ሀሳን ለምትባል ለሴቶች መብት የምትንቀሳቀስ በድርጅቷ ስም በናዝራ ሶስተኛው ደግሞ ለስቬትላና ጋንሹካ ለምትባል ራሽያዊት፣ እንደዚሁም ለተለያዩ የስደተኞች ጉዳይ የሚንቀሳቀስ ነው። ለአራተኛው ደግሞ ኩምሁሪያት ለሚባል የቱርክ ጋዜጣ ድርጅቱ እነዚህን አራት ተሸላሚዎች የመረጠበት ምክንያት ምንድን ነው? ለየትኛው ስራቸው ነው ይሄንን ሽልማት የሰጣቸው? ጥሩ፣ የሲሪያ ሲቪል ዲፌንስ ለሚባለው ድርጅት አሁን እንደምናውቀው ሶሪያ ውስጥ በሚካሄደው ጦርነት ውስጥ ምንም ስጋት ሳይኖርባቸው ምንም ሳይፈሩ በህዝብ መካከል ገብተው በወደመው ውድመት ውስጥ ምንም ሳይፈሩ ገብተው የተለያዩ የሰዎችን ህይወት የማዳን ጥረት በማድረጋቸው ነው እና ይህንንም እውቅና በመስጠቱ ከሁለት ሺ አስራ ሶስት ጀምሮ ሲንቀሳቀሱ የነበረ ድርጅት በመሆኑ እውቅና ሰጥቶ ለዛሬ ተሸላሚ አድርጓቸዋል። ሁለተኛው ደግሞ የሞዛን ሀሳንና እንዲሁም ድርጅቷ ናዝራ የሚባል በግብፅ ሀገር ውስጥ ለሴቶች መብት እንቅስቃሴ በሚያደርገው አገሪቱ ውስጥ ባለው የተለያየ ሁኔታ ውስጥ ሳይገብተው ምንም ሳይፈሩ በተሻለ መጠን ሁሉንም የሴቶችን መብት ለማስከበር ጥረት በማድረጉ፣ ሶስተኛው ደግሞ የስቬትላና ጋንሹካና የራሻዊቷ እንቅስቃሴ ደግሞ በራሻ ምድር የተለያየ ስደተኞችን እና እንዲሁም የሰገን ጠያቄዎቹን ሁኔታ መብታቸው እንዲከበር ሁኔታቸው በደንብ እንዲያዝ በመከራከራቸውና ትግል በማድረጋቸው የአራተኛው ደግሞ የኩምሁሪያት የሚባለው የቱርክ ጋዜጣ አገሪቱ ውስጥ በሚደረገው አንዳንድ የፕረስ ነጻነት አፈና ላይ እሱን ሳይፈሩ ደፍረው በመንቀሳቀሳቸውና ለረጅም ጊዜ ምንም አላማቸውን ሳይስቱ በመቀጠላቸው በሚል ነው። ለነኚህ አራት የተለያዩ ሰዎችና ድርጅት ሽልማቱ ይሰጥ የተደረገው። ቴዎድሮስ፣ የድርጅቱ ሽልማት አሰጣጥ አመራረጥ ሂደት እንዴት ነው? ከምን ያህል ሰዎች መካከል ነው ተሸላሚዎቹን የሚመርጠው? እንግዲህ ይሄ ድርጅት ራይት ላይቭሎድ የሚባለው ድርጅት ከተቋቋመበት ከሺህ ዘጠኝ መቶ ሰማንያ ጀምሮ ወደ መቶ ስልሳ ስድስት የሚጠጉ ተሸላሚዎቹን ለሽልማት አብቅቷል እና የሽልማቱ ሂደት የሚካሄደው እንግዲህ በድርጅት ውስጥ የቆመ አካል አለ። የትኞቹን ሰዎች መርጠው በየትኛው ምክንያት ለሽልማቱ ብቁ መሆናቸውን የሚያረጋግጥ አንድ የቆመ ድርጅት አለ ይሄን ጉዳይ የሚይዝ ማለት ነው። ለምሳሌ የዘንድሮውን ብንመለከት የማጣሪያው ሂደቱን የሚወስነው ክፍል በጀርመን ሀገር እዚህ ባለፈው ወር አጋማሽ ላይ ነው የተካሄደው። የዘንድሮ እንደገና መለስ ብለን ብንመለከት የቀረቡት እጩዎች ወደ መቶ ሀያ አምስት ሲሆኑ እነኚህም ከሀምሳ የተለያየ ሀገር የተውጣጡ ሰዎች ነበሩ። እና ከነኚህ ነው እንግዲህ አጣርተው ሁሉንም ነገር አይተው መጨረሻ ላይ በነ በቅድም በጠቀስናቸው አራት ሰዎች እና አንድ ድርጅት ላይ የወደቁት። እነኚህ ተሸላሚዎች ሽልማታቸውን የሚቀበሉት ህዳር ሀያ ስምንት ሁለት ሺ አስራ ስድስት እንደ ግሪጎሳውያን አቆጣጠር ሲሆን ለተሸላሚዎቹም የተመደበው ብር ሶስት መቶ ሀምሳ ሺህ ዶላር ይሆናል።